ከጊዜ ወደ ጊዜ በማህበራዊ ድረገጾች ላይ እየበዙ የመጡትን የጥላቻና የሀሰት ንግግሮች እንዲሁም ጽሁፎችን ተከትሎ የሚፈጠሩ ግጭቶችን ለመታደግ የሚኒስትሮች መስሪያ ቤት የጥላቻ ንግግርን የተመለከተ ረቂቅ አዋጅን ተነጋግሮበት ለተወካዮች ምክር ቤት አሳልፏል። ይህ ረቂቅ አዋጅ ከመጽደቁ በፊት ባለድርሻ አባላት ተገቢውን የሆነ ውይይት አድርገው የራሳቸውን ግብአት እንዲጨምሩበት በሚል ሀሳብ የመብቶችና ዴሞክራሲ ብልጽግና ማዕከል ካርድ ባለፈው ሳምንት በማህበራዊ ሚዲያ ላይ በፖለቲካ በስነ ጾታና በተለያዩ ዘርፎች ተጽዕኖ ፈጣሪ የሚባሉ አካላትና ጸሐፊያንን እንዲሁም ከጠቅላይ አቃቤ ሕግና ከህዝብ ተወካዮች ምክር ቤት የተወከሉ አባላትን ያሳተፈበት የውይይት ፕሮግራም አካሂዷል። አቶ በፍቃዱ ሀይሉ በካርድ የስራ አስፈጻሚ ዳይሬክተር ናቸው። አንዳንድ ጊዜ የተቃውሞን ከጥላቻ ንግግር ጋር የሚያመሳስሉት ሰዎች አሉ። ግን እሱ ስህተት ነው። የጥላቻ ንግግሮች ከተቃውሞ ወይም ከትችት የሚለዩት ሀሳብ ላይ ሳይሆን የሚያመጣጥሩት ሰው ላይ ማንነት ላይ ነው። ዘርን፣ ጾታን፣ ሃይማኖትን፣ ብሔርን፣ አካል ጉዳተኝነትን የመሳሰሉትን አነጣጥረው የሚደረጉት የማግለል የማስጣት ጥሪዎች ወይም አነሳሳቶች ናቸው። ባለፈው ሳምንት ያዘጋጀ ነው ጥላቻ ንግግርንና የሐሰተኛ መረጃዎች ስርጭትን ለመቆጣጠርና ለመከላከል በሚል የተረቀቀ አዋጅ አለ በፌዴራል መንግስቱ። ነገር ግን በቂ ምክክር አልተደረገበትም ብለን ነው የምናምነው የአንድ ታርክ እና ስለዚህ ታርጌት ያደርጋቸዋል ብለን ያሳብ ናቸውን ሰዎች ማለትም የኢንተርኔት ተጠቃሚዎችና ጸሀፊዎች አሉ በጣም ተቀይ ፈጣሪዎች በፖለቲካ ጉዳይ ስርአት፣ ስፒታ ሌሎችም ጉዳዮች የተለያዩ ዜናዎችን የሚጽፉ መረጃዎችን ትሪታኖችን የሚያደርጉ ሰዎች ነው የጋበዝ ነው። ግን እነሱን ብቻ ሳይሆን በተጨማሪ የተወካዮችን የህግና ፍትህ ቋሚ ኮሚቴ ይባላለ። ከዚያም ተወካዮች ላኩልን ብለን ላከዋል። እንዲሁም አዋጁን ያረቀቀው አካል የፌዴራል ጠቅላይ ዓቃቤ ህግ ነው። እነሱም ተወካዮች ላኩ ብለናቸው ልከዋል። እንዲያደምጡ ነው እነሱ እንኳን እንጂ እንዲሳተፉ አይደለም። እዛ ከዚህ በተጨማሪ ኤክስፐርት ጋር ዘንድ ገደብ የሚደረገው ገቡ ሀሳብ የመግለጽ ነጻነት ነው፣ በምን አግባብ ነው የሚለውን አስረድተዋል። በአጠቃላይ ግን ከተሳታፊዎቹ የነበረው ስሜት አዋጁ በጥርጣሪ መመልከት ነው። ዲሽሪ ዝግጅ አደለን ከደና አንቀጾቹን አጠራጣሪ ናቸው። ለምሳሌ ያክል በፊት የመጀመሪያው ረቂቅ ላይ የነበረው ለምሳሌ ማነሳሳት መኖር አለበት ካለ ነው የጥላቻ ንግግር የሚባለው እንጂ ሳይት ምን ከሌለው ስለ ጠላ ብቻ የጥላቻ ንግግር አደገኛ ሆኖ አያስቀጣም ነበር። አሁን ግን ማነሳሳት በሚል ኢንካሬጅመንት በራሱ ራሱ ክራይም ሆኖ ያስቀጣል። እንደዚህ አይነቱ ኮንሰርኖቻቸውን ከዚህ በፊትም ሕጎች የተረሸበትን መጓዝም ጨምሮ አላግባብ ተቃውሞ ለማፈን ውለዋል እና አሁንም እዚህ ምክክር አልተደረገበትም የሚል ስጋቶች ናቸው። ይዘቱ ላይ ቃላይ ደግሞ በሕግ መቅረቡ ላይ በጣም ብዙ ቅሬታዎች እንዳሉ ተመልክተናል። እኛም በበኩላችን እንደ ካርጥ ማለት ነው ዋነኛው እና የተሻለው መንገድ ብለን የምናምነው ህግ ማውጣቱን አይደለም። ህግ ሊያስፈልግ ይችላል። የዓለም አቀፍ ስምምነቶችን በተወሰነ ደረጃ ህግ መኖር አለበት። የጦርነት ፕሮፓጋንዳ መከልከል አለበት ምናምን የሚሉ ነገሮች አሏቸው። በዚህ የውይይት መድረክ ላይ ተሳታፊ የነበረችው መዓዛ አክሊሉ በማህበራዊ ድረገጾች ላይ የስነ ፆታ ጽሁፎችን በመጽሐፍ ትታወቃለች። ረቂቁ፣ ደቂቁ ከመጽደቁ በፊት ይህን መሰል ውይይት መደረጉ አስፈላጊ እንደሆነና በመድረኩ ላይ በመገኘቷ ከረቂቁ ጋር ተያይዞ ያላትን ጥያቄዎች እና ስጋቶች ማጋራት እንዳስቻላት ትናገራለች። ኢንቫይት ሲያደርገኝ መጀመሪያ በጣም ነበር ደስ ያለኝ። ከዚህ በፊት በተለምዶ ሽ ሲደረጉ የሚመለከታቸው አካል ሳያወሩ ብቻ ህግ አውጪዎች የሚባሉት ላይ ይደረግ ና ኢቨን በምን እንደምንቀጣ ወይም ደግሞ ምን መከላከያ እንዳለን ሳናቅ እንገባበት ችግር ነበር። ከዚህ በፊት ና እዛ ቦታ ላይ እንደዚ አይነት ዶሮ የኛምራ ራሳችን እንጥፋለን እና ምንም ተከላክለን መጻፍ አለብን? እንዴት መጻፍ አለብን? መብቶቻችን ምንድን ናቸው? ግዴታዎቻችን ምንድን ናቸው? ምንስ አቮይድ ማድረግ አለብን? የሚሉ ነገሮች ለማወቅ ኢንቫይት ሲያደርግ በጣም ነበር ደስ ያለኝ። አዋጁ በእርግጥም ጥሩ አዋጅ ነው። ብዙ ነገሮችን አካቷል። ምክንያቱም የጥላቻ ንግግር ሁላችንም አፌክት እያደረገን እኔ የሚታሰብሽው እንደ ሴት እንትን በጾታው በኩል ጥላቻ የጥላቻ ንግግሮች ወይም የተሳሳተ መረጃዎች ይመጣሉ፣ በብሔር ይመጣሉ፣ በእድሜ ይመጣሉ። በብዙ ነገር ግድ ስለምንሆን በተለይ ደግሞ እኛ ጸሐፊዎች ደግሞ ምንጭቶ ጽሁፍ ዞሮ ዞሮ የሚያነብልን ሰው ያለ ያ ማለት ጽሁፋችን ከኛ አልፎ የሌላ ሰው ማይንድ ሴት የማድረግ እንትናለው እና የእኔ እንኳን ሞም ጥያቄ እዛ ላይ አሁን አዋጁ ይሄን ይሄን ካረጋችሁ ይሄ ይሄ ከለክላችኋል ብሎ እንደተነገረን ሁላ ግን ደግሞ ለመጽሐፍ መብቶቻችን ምንድን ናቸው? ምን ድረስ መጽሐፍ ይችላለሁ ፍጽፍ ምን ብዬ መከላከያ ማቅረብ ይችላለው? ጠቅላይ አቃቤ ከፓርላማም የተወከሉ አካላት ነበሩ እዛ። ሞር ጠቅላይ አቃቢ ሕግ ይህኛው የኛን ጥያቄ በተለይ ኒ ጥያቄ ጽፎት ነበር እና በዛ መልኩ ከዚህ በፊት ከሌሎች አከኛ ውጭ ይሁን ከሌሎች ሀገራት ጋር በዚህ አዋጅ ሲናገር እሱንም ማካተት እንዳለባቸው እንዳወቁ ነው እንደወሰዱ ይነግራኛለች። መልሰጣኛ ከጠቅላይ አቃቤ ሕግ የተወከለች ዮናታን ተስፋዬ የፖለቲካ ፓርቲዎች ታዛቢ ሆኖ ይሰራል። በውይይቱ ላይ በመሳተፉ ረቂቅ አዋጁ የትርጓሜ ክፍተቶች እንዳሉበት ለማስተዋል እንደረዳው ይናገራል። ላቻ እና ያንሰት ንግግር አዋጁ ይሄ ረቂ እንግዲህ ተብሎ የተወያየንበት ነገር ነበር። ህግ መውጣቱ አስፈላጊነት ነበረ መጀመሪያ ብዙ አከራክሮ ነው የነበረው። ማለትም አብዛኛውን ነገር ህጉ ላይ ያለው በምን ተገቢነት አለው ወይ የሚለው ሳይሆን ብዙ ያከራክረን በዚህ ሰዓት ይሄ ህግ ሲወጣ ስርዓቱ ወይም መንግስት ሊጠቀምበት አይችልም ወይ ተቀናቃኞቹን ለዝም ለማሰኘት የሚል ፍርሃት አዘል ሀሳብ ነበረ። በብዛት ሲሰነዘረ የነበረው ህጉን ለማስፈጸም የሚችል አቅም ወይም ገለልተኛ የሆነ ተቋም አለን ወይ? እሱን ነው እኔ ውይይቱ ላይ ያስተዋልኩት። እኔም በተወሰነ መልኩ የምጋራው ነገር ነው። እርግጥ በጣም እንደውም ከዚህ በፊት ከነበሩት ህጎቹ ይሄኛው በጣም ትሪኪ ነው። ምክንያቱም አዋጁ ራሱ ላይ ያሉበት ክፍተቶች አሉ። የትርጓሜ ክፍተት ለምሳሌ መጤ ይባላል መጤ ኢን አካደሚክ ኮንቴክስት ከሆነ ቦታ ፍልሶ ይመጣ እንደዚህ በሚል ሊቀመጥ ይችላል። ነገር ግን አንዳንድ ኮንቴክስት ውስጥ ደግሞ ለመለየት በህዝቡ መካከል የሰግሬጌሽን አይነት ነገር ለመፍጠር የሚጠቀሙበት ኃይሎች አሉ። ሶ ይሄ ነፃና ገለልተኛ የሆነ ተቋማት ከሌለ ይሄ ቻ ነው ሀሰተኛ ነው ተብሎ በሚበየንበት ጊዜ በጣም ነው የጠበበ ፍቺ ነው ሊኖረው የሚገባው እንጂ ለትርጓሜ ክፍት አድርጎ ስርዓቱ የሚቃወሙትን ኃይሎች ለማጥቃት እንዲጠቀሙበት መቶ የለብንም የሚል ጀነራል የሆነ ኮንሰንሰስ ነበረ። አቶ በፍቃዱ የጥላቻ ንግግር ለመከላከል እንዲሁም ሀሰተኛ መረጃዎችን ለመቆጣጠር ሶስት መሰረታዊ ነገሮች እንዳሉ ይናገራል። ሶስት ዋና መፍትሄዎች ናቸው ብለን ስለ የመጀመሪያው ፋክት ቼኪንግ ነው። አቆችን ማረጋገጥ ነው። በተለይ በጋዜጠኞች ሊሰራ የሚችል ነው። የኢትዮጵያ መንግስትም በጣም ከፍተኛ ተዳራሽነት ያለው የክልልና የፌዴራል መንግስቱ ሚዲያዎች አሉ፣ በተለያዩ ቋንቋ የሚሰራጩ እና እነሱ ተጠቅሞ ፋክትቼክ ሊሰራ ይችላል ብለን እናስባለን። ሁለተኛ ደግሞ ሚዲያ ልትሬት ነው። የሀሰተኛ መረጃዎችን በቀላሉ መረዳት የሚችሉበት ስኪል እንዲያዳብሩ ብዙ ዘመቻዎችን እና የማንቃት ግንዛቤ ማስጨበቅ ስራዎች መሰራት አለበት። ይሄ በትዕግስት ሶሳይቲዎችን በመንግስት ነው የሚሰራ። ነው ከተኛ ደግሞ የመንግስት ግልጽነት ነው። በአብዛኛ ደረጃዎች በዜጎች ዘንድ የሚታመኑ መንግስት ግልጽ ስላልሆንና የመረጃ ስለማይሰር ነው። እነዚህም በማድረግ ነው ይቀረታል ብለን የምናለው። ሲያጠቃልሉም የመንግስት ባለስልጣናት በዚህ የጥላቻ ንግግር ዙሪያ እኩል ኃላፊነት መውሰድ እንዳለባቸውና መጪው ምርጫ ከመሆኑ አንጻር እንዲህ አይነት ውይይቶች በመላው አገሪቱ መዘጋጀት እንዳለባቸው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።